ካለፈው እሁድ ጀምሮ በደቡብ ክልል በኦሞ ዞን የሚገኙ አራት ኢትዮጵያውያን እርስ በርስ እግር ለእግር አንገት ለአንገት በቃጫ ገመድ ታስረውና እንግልት ደርሶባቸው የሚያሳዩ ፎቶግራፎች በማህበራዊ ሚዲያ ሲሰራጩ ሰንብቷል። ፎቶግራፎቹ በማህበራዊ ሚዲያ ላይ ከወጡ በኋላ የታሳሪዎቹ ማንነት አጨቃጫቂ ድርጊቱን በበርካቶች ዘንድ አሳዛኝ ሆኖ ሰንብቷል። ኮንሶ ወረዳ መሆኑ ቀርቶ ዞን እንዲሆን ጥያቄ በማቅረባቸው ምክንያት ባህላዊ አባታቸውን የኮንሶን ንጉስ ጨምሮ ወደ ሁለት መቶ የሚጠጉ ሰዎች መታሰራቸው በደቡብ ክልል ላይ ሌላው በዚህ ሳምንት የቀረበ አቤቱታ ነበር። በእነዚህና በሌሎች ክልሉን በሚመለከቱ ጉዳዮች ላይ የደቡብ ክልል ፖሊስ ኮሚሽነር አቶ ፍስሐ ጋረደውን እንዲሁም ብራስልስ ቤልጅየም የሚገኙትን የቀድሞ የሰብአዊ መብቶች ጉባኤ ሰመጉ መርማሪና የህግ ባለሙያ አቶ ያሬድ ኃይለ ማርያምን ጽዮን ግርማ አነጋግራለች። አቶ ፍስሀ ጋር ረደው ሰሞኑን ሁሉ ስልክ ወደ እርሶ ስሞክር ነበር እና አንድ ፎቶ በማህበራዊ ሚዲያ ላይ ተመልክተን ነበረ። አራት በደቡብ ክልል የሚኖሩ ኢትዮጵያውያን እርስ በርስ በቃጫ ገመድ ታስረው ተደብድበው ደቡብ ፖሊስ የሚል መለያ በተለጠፈበት መኪና ላይ ተጭነው ተመልክተናልና፣ ይህ ድርጊት እርስዎ በሚመሩት ክልል ውስጥ ነው የተፈጸመው? ኢንፎርሜሽኑን እኛም ሰምተን፣ እኔም ለተወሰኑ ጊዜያት በኦፊሴ ውስጥ አልነበርኩም። መስክ ስራ ላይ ነበርኩና አሁንም ወደ ኦፊስ አልተመለስኩም። ይሄን ነግረውኝ ቼክ እየተደረገ ነው። ቲም ኦርጋናይዞ ነው። እኛ የተጣራ ነገር በሚገኝበት ጊዜ ኢንፎርም እናደርጋቸዋለን። ኦልሬዲ ቲም ተቋቁሞ እንዲያጣራ አድርገናል። ተጣርቶ ሲያልቅ ለገቨርመንትም ግልጽ የሆነ ነገር እኛ እነግራቸዋለን ብለናል። ለፌዴራል ገቨርመንት ግን ይህን ድርጊት የፈጸሙትን ፖሊሶች በመልክ ታውቋቸዋላችሁ? እሱን አላወቅንም። ስላላወቅን ነው አሁን ገና እያጣራን ያለ ነው። ምንድን ነው ያለው ግጭት ለዚህ የሚያበቃው? ኖ ኖ፣ አሁን ግጭት ምንም የምናውቀው ግጭት የለም። በአካባቢ አንድ የምናውቀው ነገር ምንድን ነው? ኦሞ አካባቢ በጣም ከፍተኛ የስኳር ፕሮጀክት ፋብሪካ በኦሞ ወንዝ ማዶ ግራና ቀኝ እየተካሄደ ነው። እዚህ አካባቢ በርካታ የኦሞን ቫሊ ተከትሎ በሚሰራው ልማት ላይ በዛ አካባቢ ያሉ አርብቶ አደሮች በሙሉ ፓርቲስፔቱ ይደረጋል። የመጀመሪያ ስራ ወደ ኢሪጌሽን የመስኖር ሲስተም እነሱን የማስገባት ስለሆነ ሁሉም በዛ ዙሪያ ያሉ አርብቶ አደሮች በረፈራ በፈራ መንደር በምናምን በምናምን እየተሳተፉ ነው። የተወሰኑ ደግሞ እንደዚሁ በዚህ አካባቢ የሚደረገውን የልማት እንቅስቃሴ ላይ የሚሳተፈውን ሰው መንገድ ላይ የሚዘርፉ አንዳንድ ቦታ ላይ በኮንስትራክሽን ስራ ላይ ያለውን ሰው ነጥቀው የሚሄዱ የለው የሚሄዱ የሆኑ ግሩፖች አሉ እዛ ከሚንቀሳቀሱ በተለያየ ጊዜ። ከዛ ውጭ ግን ከህብረተሰብ ጋር የሚፈጠር ግጭት በአካባቢው የለም። ፎቶዎቹ ግን ሲታዩ በዚህ ዘመን ይፈጠራሉ ተብሎ በማይገመት ሁኔታ ሁለት ሰዎች አንገት ለአንገት በገመድ ታስረው እግራቸው በገመድ ታስሮ እርስ በርሳቸው ተጠላልፈው በየትኛውም አገር ቢሆን እንደዚህ አይነት ነገር መፈጸሙን በሚያሳዝን ሁኔታ የሚያሳይ ፎቶ ነው። ይሄ ፎቶ እርሷ አይተውታል? ይህን ፎቶ አይቼዋለሁ። ምን ተሰማሁት ሲያውት አይቼዋለሁ ምን ተሰማሁት? ያውት አሁን እንደዛ ለምን ጠይቅኛለሽ? እኛ እናጣራለን። አሁን አጣርተን ይሄን ያደረገ ሰው አለ ካለ ለምን አረገ የሚለውን ነገር እናጣራለን። የተጣራ ነገር ሳውቅ ብነግርሽ ይሻላል። አቶ ፍስሀ ወደ ኮንሶሉ ሰዶት። ኮንሶን በደቡብ ክልል ስር በመሆኑ የኮንሶ የባህል አባታችንን ጨምሮ በርካታ ሰዎች እየታሰሩብን ነው የሚል አቤቱታ የያዙ ተወካዮችን ትላንት አነጋግረን ነበር። በኮንሶ እየታሰሩ ነው ስለተባሉት ሰዎች ምን ይላሉ? አንደኛ አገራችንም ላይ በሌላውም አገር ላይ ሰው በወንጀል በሚጠረጠርበት ጊዜ በተጠረጠረበት የወንጀል ጉዳይ ላይ የግል ኃላፊነት አለበት። ሰዎች እየታሰሩብን ነው የሚሉት ሰዎች የተሳሳቱ ይመስለኛል። ምን አይነት ሰዎች የሚያስተዳድሯቸው ናቸው የቀጠሯቸው ናቸው? ሰው በግሉ በሚጠረጠርበት ጊዜ በፖሊስ ከተጠረጠረ ይያዛል። እኔም እንደዛ የተዘገበውን ሰምቼ ነበረ። እና ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሀይዌይ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው። እና ከተማ ተወሯል፣ በሰራዊት ተወሯል፣ ትምህርት ቤት ተዘግቷል፣ ጠቅላላ ሰው ስራ እየሰራ አይደለም የሚለውን መግለጫ ስምቼ በጣም ነው እኔን ሳጥራ እያደረገኝ። እና የታሰረው ሰው በወንጀል የተጠረጠረ ሰው ነው የባህል መሪ ስለሆነ አይደለም የታሰረው የባህል መሪ በመሆኑ ምክንያት የሚታሰር ቢኖር እስካሁን ይታሰር ነበር። በህግ አግባብ በፍርድ ቤት የመያዣ ትእዛዝ ወጥቶ ነው የታሰረው በተከረከረበት ወንጀል ለፖሊስ ቃኑን ይሰጣል፣ ወደ ፍርድ ቤት ይቀርባል ማለት ነው። ያው ስለዚህ በግሉ ሰውዬው ስለተከሰሰ ነው እንጂ የሆነን አካል የሚወክል ሰው ስለሆነ አይደለም የተከሰሰው፣ ወይም የባህል መሪ ስለሆነ አይደለም የተከሰሰው የሚለውን ነው። እኔም አቀው ከወረዳ ወደ ዞን ከፍ እንድንል ስለጠየቅን ሕገ መንግስታዊ መብታችንን ተጠቅመን ፊርማ አሰባስበን ከሀምሳ አምስት ሺህ በላይ ፊርማ አሰባስበን ጥያቄውን ለመንግስት ስላቀረብን እሳቸውም ይህን ጥያቄ የሚያቀርብ ኮሚቴ አባል ስለሆኑና ጥያቄውን ይዘው ይንቀሳቀሱ ስለነበረ ኔ ታሰሩብን። ሌሎችም ከዚህ ጋር ጥያቄ ያነሱ ሰዎች ታስረዋል። የመንግስት ሰራተኞችም ከስራ ተባረዋል የሚል ቅሬታም አለበት። ቃለ ምልልሱ አዳም ጠውት ከሆነ አዳምጭ ያለው ማለት ያው ቃለ ምልልሱ ያው ጉዳዩ ይገልጽ የነበረው ሰው ሀሳብና ፍላጎት ስለሆነ ቃለ ምልልሱ ላይ የሰማሁት የመንግስት ሰራተኛ በመንግስት ተቋም ውስጥ በሚቀጠርበት ጊዜ ለህብረተሰቡ አገልግሎት ለመስጠት የራሱን ግዴታ የራሱን መብቶች ውል ገብቶ ነው የሚቀጠረው። ከመንግስት መስሪያ ቤት ውስጥ የመንግስትን ስራ ጥሎ ወይም ትቶ ከጠፋ አንድ የመንግስት ሰራተኛ ከሚተዳደረው ደንብ አንጻር ተከታታይ የሆኑ ማስጠንቀቂያዎች በጽሁፍ በምን በምን ደርሶ ስራ ገብታው ላልገኝም ካለ ህጉ በሚለው መንገድ ነው። አሁን የዞን ጥያቄና ይህን የሚያገናኘው ነገር የለም። ከዚህ ውጭ ግን በርካታ ሰዎች እየታሰሩ ነው በዞን ጥያቄ ምክንያት የሚባለው፣ ዞን ጥያቄ በመጠየቅ ምክንያት አንድም ሰው ኖት በርካታ አንድም ሰው የታሰረ የለም። ይሄ ባአል መሪው የተባለውን ጨምሮ እነዚህ ሰዎች ግን ኮንሶ ወረዳ መሆኑ ቀርቶ ወደ ዞን ከፍ ይበል ብለው ጠይቀዋል። ዞን ጥያቄ ለመንግስት ነው የቀረበው። ስትራክቸር ነው መዋቅር ለህብረተሰቡ አገልግሎት የሚሰጥበት ስርዓት ነው። ይሄ ስርዓት መንግስት ነው የሚያደራጀው። ይሄን ስርዓት ቀበሌ ላይ መዋቅር የሚያደራጀው መንግስት ነው። ወረዳ ላይ መዋቅር የሚያደራጀው መንግስት ነው። ዞን ላይ መዋቅር የሚያደራጀው መንግስት ነው። ይሄ ለህብረተሰቡ የሚደርሰውን አገልግሎት ፍትሐዊ ሊያደርግልኝ ይችላል ብሎ በህጋዊ ምርጫ ወደ ስልጣን የመጣ መንግስት ለሰርቪስ የሚዘረጋው ስትራክቸር እንጂ የሳንበዲ መብት አይደለም። ኮንሶ በኢትዮጵያ ውስጥ ካሉ ሰማንያዎች ውስጥ ከሚቆጠሩ ብሔረሰቦች ህገ መንግስታዊ መብቱን ያረጋገጠ እውቅና ያገኘ ብሔረሰብ ነው። ይሄ የመብት ጥያቄ ነው የማንነት ጥያቄ ስለሆነ የማስተዳደር መዋቅርና በየደረጃ እርከኖችን የሚዘረጋው መንግስት ነው። ይሄ ወረዳ የነበረው ወደ ዞን ከፍ ይበል መዋቅሩ የሚል ጥያቄ በጽሁፍ ሲመጣ የፌዴራል መንግስት ጉዳዩ የሚመለከታቸው ክልል መንግስቶች በደንብ ይህን ጉዳይ ጉዳዩ የሚመለከታቸው አካላት አ ነው መልስ ሰጥተዋል። በአንድ ወረዳ ይተዳደር የነበረን ህዝብ ወደ ሌላ አራትና አምስት ወረዳ ከፍ ማድረግ ማለት የህዝብ እድገት ማለት አይደለም። የሚዘረጋው መዋቅር የሚጠይቀው ወጪ፣ የቢሮ ግንባታ፣ የሰራተኛ ቅጥር በርካታ ነገሮቹ ዳይሬክት ላ ወደ ህዝብ የሚመጣውን የልማት አቅም የሚያዳክሙ እንጂ ለእያንዳንዱ በማሳው ላይ ታግሎ ሰርቶ እድገት ለሚያገኘው የኮንሶ ህዝብ በቀጥታ የሚያመጣው ጥቅም ስለሌለ የጀመርነውን የእድገት መንገድ ላይ ያለውን ኢኮኖሚ የሚጎዳ ስለሆነ ስትራክቸር እየበታተኑ እየጨመሩ መሄድ ይሄን ጉዳት የሚያመጣ ስለሆነ መንግስት ያለውን አቅም ወደ ልማት ነው የሚያውለው። አርሶ አደሩ መንገድ ይፈልጋል፣ ጤና ኬላ ይፈልጋል፣ ጤና ጣቢያ ይፈልጋል፣ ትምህርት ቤቶች እንዲጨመሩለት ይፈልጋል። ይህን አሁን ባለው ሁኔታ ማካሄድ እንጂ አንድ የነበረን ወረዳ ወደ ስድስት ወረዳ ተፋፍሎ መዋቅር ስንገነባ መቼም የልማት አቅም ይጎዳል የሚል መልስ መንግስት በግልጽ ከሰጠ በኋላ አሁን በዚህ ሬዲዮ ላይ ልክ በየሳምንቱና በየአስር ቀኑ እየተነሳ መግለጫ የሚሰጠው ግለሰብ እንደሚለው በግድ የለሽነት መንግስት እያየ ያለው ጉዳይ አይደለም። ይህን ጥያቄ ተከትለው በርካታ የኮምሶ አርሶ አደሮች እና የመንግስት ሰራተኞች ጥያቄያችንን ስንጠይቅ ከጎናችን አልቆሙም ብለው ከሶስት ነጥብ አምስት ሚሊዮን ብር በላይ በግዴታ በህዝቡ ላይ መዋጮው ጥለው አርሶ አደሩን ቤት ለቤት እየዞሩ ለአንተ የዞን መዋቅር እያመጣንልህ ነው ብለው መዋጮው ጥለው ህዝቡ ገንዘብ ሰብስበው ያህንን ገንዘብ በየቦታው እየዞሩ ይህን እየጨረስኩልኝ ነው ብለው ጥቅም እያገኙ ያሉ ቡድኖች ከዚህ አልፈው መንገዶችን ለመዝጋት ትምህርት ቤቶችን ለመዝጋት፣ ግለሰቦችን ባህላዊ በሆነ መንገድ እየወሰኑ ማግለል፣ መቅጣት፣ ማስለቀስ ወደዚህ አይነት እርምጃ የገቡት እነሱ ናቸው። እነዚህ ደግሞ ስርአት መያ ስላለባቸው ወንጀል የተፈጸመባቸው ተገደው መዋጫው የከፈሉ ተገደው እስከ ስድስት ሺህ እስከ አስር ሺህ ብር ባህላዊ በሆነ መንገድ ቀጥተናል ብለው የቀጧቸው ሰዎች ለፖሊስ ባቀረቡት ማመልከቻ ተከሰው ተመስክሮባቸው እየተጠየቁ ያሉ ግለሰቦች አሉ። እንጂ ዞን መጠየቅ ቢያሳስር ኖሮ እነዚህ አስራ ሁለቶቹ እኮ እስከ ፌዴራል መንግስት ድረስ ያሉ ቢሮዎች ላይ ሁሉ ወይም ጥያቄ ይዘው ገብተዋል። የህዝብ ተወሳይነን ብለው አመስግኖ መንግስት በክብር ጥያቄውን ወስዶ መልሱን እስከ ወረዳው ድረስ መጥቶ አገር ሽማግሌዎችን ሰብስቦ ጥያቄው ጥሩ ነው ሰምተናል፣ አሁን ግን ህዝባችን ይዘን ወደ ልማት የሚገባ የሚል መልስ መንግስት ከሰጠን በኋላ ጥያቄውን የማይደግፍ ሰው ነው እያሉ መንግስት ያለው ልክ ነው። ወደ ስራችን እንግባ ያለውን ሰው ሀራስ እያደረጉ እያሸማቀቁ በየቦታው ተጽዕኖው እየፈጠሩ የሚንቀሳቀሱ አካላት ናቸው እነዚህ። ኮንሶ ሰላም አይደለም መንግስት እንዲወረረ እንደዚህ ብለው የሚናገሩት እና በዚህ መንገድ የተለየ ነገር አሁን ከህብረተሰቡ ፍላጎት ውጭ በሆነ መንገድ መንግስት እያደረገ ያለው ነገር በአካባቢ የለም። በሁለት ሺህ አስራ አምስት ላይ በማህበራዊ ሚዲያ ላይ የተለቀቀ አንድ ቪዲዮ ተመልክተናልና፣ በርካታ ህዝብ በአንድ ላይ ለተቃውሞ መንገድ ላይ የወጣበት ይህን ያህል ህዝብ ለተቃውሞ ከወጣ በኮንሶ አካባቢ ያለውን ቅሬታ የጥቂት ሰዎች ፍላጎት ነው ማለት ይቻላል። በጣም የሚገርመው ይህንን ቪዲዮ አይቼ ነበር። ይሄ ቪዲዮ ሰዎች እንግዲህ አስቢ አሁን ያው እውነታ ማስረዳት ስላለብኝ ነው እያስረዳ ያለው በኮንሶ ውስጥ ከዛሬዋ ቀን ድረስ ወደ ኋላ ሄደሽ አስር አመትም ብትቆጥሪም ወደ ኋላ ሄደሽ አስራ አምስት አመት ብትቆጥሪም አንድም ቀን ቁጥሩ አስር የሚሆን ሰው እንኳን አንድ አጀንዳ ይዘው ለተቃውሞ የወጣበት የለም። ይሄን ፖስት የሚያደርጉት እንትን እዛ ላይ አይቻለሁ። ይሄ ኮንሶ አካባቢ ያሉ ታሪካዊ የእርከን ቅርሶች ምናምኖች በዩኔስኮ የተመዘገቡ ጊዜ ይሄንን የደስታ መግለጫ ለመስጠት የወጣውን ሰው ነው አሁን ፖስት አድርገው በዚህ ጊዜ ለተቃውሞ የወጣ ህዝብ ነው ብሎ የለቀፉትን አይቻለሁ። ኮምፕሊት ለሮንግ ነው። በማንኛውም አይነት መንገድ ቢጣራ በሆነ ኢሹ ምክንያት ኮንሶ ላይ ለተቃውሞ ሰው የወጣበትን ታሪክ የሚያሳይ ነገር በእኛ ክልል ውስጥ የለም። የድጋፍ ሰልፎችን ነው በዚህ ጊዜ የተደረገ። ግን አሁን የተደረገ ሰልፍ ነው ብሎ የለቀፉትንም አይቻለሁ። የለም ውሸት ነው የሌለ ነው። በዚሁ በእናንተ ክልል ውስጥ ከሁለት ሳምንት በፊት የሲዳማ አርነት ንቅናቄ ወይም ሲአን የተባለ ፓርቲ አባላቶቹ እንደ ታሰሩ፣ የፖለቲካ እንቅስቃሴ ማድረግም እንዳልቻሉ ገልጸውልን ነበር። በእርግጥ በሲአን በኩል እንደዛ ብዙ የሰማሁት ነገር የለም ግን በጣም ትክክለኛ ሊሆን የሚችለው ነገር ሰው የሚጠየቀው ቅድም እንዳልኩት በግል ኃላፊነት ነው። አንድ ሰው የሆነ ፓርቲ አባል ሊሆን ይችላል፣ የሆነ እምነት የሚከተል ሊሆን ይችላል፣ የሆነ ባህላዊ አሰራር ስር ያለ ሰው ሊሆን ይችላል። ሰው በግሉ ግን በወንጀል በሚጠረጠርበት ጊዜ በአገሪቱ ውስጥ ሕግ ለማስፈጸም ስልጣን የተሰጣቸው አካላት ፍርድ ቤት፣ ፖሊስ፣ አቃቤ ሕግ እነዚህ የህግ አካላት አንድን በወንጀል የተጠረጠረን ሰው ጉዳይ የመከታተል በተጠረጠረበት ወንጀል ደግሞ በቂ ማብራሪያ አስቀምጦ በህግ ለመጠየቅ የሚያስችል በቂ ነገር በእጃቸው ሲኖር የሆነን አካል ፖሊስ ጠርጥሮ ይይዛል። ሰውየው ከተያዘ በኋላ በፖለቲካ ረገድ ስታዩ የሲያን አባል ሊሆን ይችላል። የየትኛውም ፓርቲ አባል ሊሆን ይችላል። የየትኛውም ሃይማኖት ተከታይ ሊሆን ይችላል። ለዚህ ነው ቅድም ሰው የወንጀል ኃላፊነት የሚወስደው በግሉ ነው። ከዚህ ውጭ ግን ሰው የሲያን አባል በመሆኑ ምክንያት የታሰረ ሰው እኔ ማውቀው የለም። በአጠቃላይ በጥያቄ ባነሳኋቸው ቦታዎች ጥያቄ የሚያነሱ ሰዎች ያላአግባብ እንደሚታሰሩ፣ የመብት ጥሰት እንደሚፈጸም፣ ሲታሰሩ እንደሚደበደቡ፣ ሰዎች ሀሳባቸውን በነጻነት መግለጽ እንዳልቻሉ፣ በፖለቲካ ልዩነታቸው ማራመድ እንደማይችሉ ነው የሚናገሩት። ለምሳሌ አሁን ቅርብ ጊዜ ስለተያዘው ገዛኸኝ ወልደ ዳዊት የሚባለው ኮንሶ አካባቢ የተያዘው ሰው የመንግስት መዋቅር ውስጥ ረዥም ጊዜ የሰራ ሰው ነው። የሀገር መከላከያ ሰራዊት አባል ሆኖ የአገልግሎት ጊዜውን ጨርሶ የመጣ በማዕረጉ መቶ አለቃ ነው። ቪኦኤ ላይ እኛ የሰማነው የኮንሶ የአገር ሽማግሌ ምናምን የሚል ነው የሰማሁት እና ይሄ ሰው ከመከላከያ ሰራዊት የአገልግሎት ጊዜውን ጨርሶ እየተመለሰ በኮንሶ ህዝብ የአኗኗር ስርዓት መሰረት ዘጠኝ የሚታወቁ የኮንሶ ብሄረሰብ ጎሳ እና የጎሳ መሪዎች አሉ። ከእነዚህ ውስጥ የአንዱ ጎሳ አባል ነው። የኮንሶ ንጉስ አንዳንዴ የኮንሶ ንጉስ አድርጎ መራሱን ለማቅረብ ይሞክራል። ያው በዚህ መንገድ በግሉ ብዙ ነገሮችን እያደረገ የቆየ ሰው ስለሆነ ይሄ ሰው በዚህ የዞን ጥያቄ ምክንያት እሱ ባህላዊ ስርዓት ነው ብሎ እንኳን ከሚፈቅደው ውጭ በወጣ መንገድ በርካታ ህገወጥ ስብሰባዎችን መርቷል። በርካታ ህገወጥ እንቅስቃሴዎችን አድርጓል። ይሄን ለተከታታይ አራት አምስት ስድስት ወራት ሲያካሂድ በየደረጃው በሚገኙ የመንግስት አካላትን ጭምር ይሄ ጥሩ አይደለም፣ ጥያቄው በተነሳበት መንገድ መንግስት መልስ ከሰጠ በኋላ ህዝብና መንግስት ወደ ልማት ስራ እንዳይገቡ እንቅፋት በሚያደርጉ ነገሮች ውስጥ መሳተፍ የለብህም ተብሎ ተነግሮታል። ይሄንን ነገር አልቀበል ብሎ ወደ ህገወጥ እርምጃዎች ሰዎች እንዲገቡ መስራት ሲጀምር በቂ ማስረጃ ሰብስበን ማስረጃችን አደራጅተን ይህን መሰረት አድርገን ወደ ፍርድ ቤት ይተን የፍርድ ቤቱ የመያዝ ትእዛዝ አውጥተን አርብ እለት ወደ ዘጠኝ ሰዓት አካባቢ ቤቱ የበመያዝ ነው ነክስት ደይ ቅዳሜ ነው፣ ከዛ እሁድ ነው፣ ሰኞ ሁለት የሚደክል ይህንን ሰውዬ ወደ ፍርድ ቤት እያቀረብ ነው። ምክንያቱም አርባ ስምንት ሰዓት ያህል በፖሊሶች አንድ ሰው ሊቆይ ይችላል ይላል። ሁለቱ ቀናት የስራ ቀን ስላልነበሩ ይህን ሰው ለፍርድ ቤት አቅርበነዋል። በፍርድ ቤት መንገድ ምንም ነገር ሳይነካ ምንም ነገር ሳይደፈር አንድ ነገር ሳይሆን ወደ ፍርድ ቤት ቀርቦ ሀሳብ ሰጥቶ ለምርመራ ጊዜ ቀጠሮ ተጠይቆ ነው። አሁን ፖሊስ እንደዚህ አይነት ቤቱ ሄደው የፍርድ ቤት ትዕዛዝ አውጥቶ ይዞ የሚሄደውም ሰው የሚደበድብበት አንድም ምክንያት የለውም። በዚህ አይነት መንገድ አይደለም፣ በዚህ ክልል ተጠርጥሮ ሰው የሚያዘው በአገሪቱ ነው የሚያዘው። የሚደበደብበት ምክንያት የለውም። የሀሳብ ነፃነት እንዳይኖረው ለማድረግ አይደለም ፖሊስ ሰውን የሚከሰው ፎርዛት። በዚህ መንገድ ከሶም ሰውን ሊያስቀጣ አይችልም። ፖሊስ ሰውን ከሶ በቂ ሊያስጠይቅ የሚችለው ወንጀል የፈጸመ እንደሆነ እንጂ ሀሳቡን ስላራመደ ብሎ ሰውን ከሶ የሚደም እንደዚህ አይነት ክስ የሚያዳምጥ ፍርድ ቤትም የለም በዚህ ሀገር። ስለዚህ ሰዎች በወንጀል ውስጥ ገብተው የተጠረጠሩበት ወንጀል የሚያስጠይቃቸው መሆኑን ሲያውቁ ወይ ሃይማኖት፣ ወይ ባህል፣ ወይ ፖለቲካ ያመጡና የሆነን ቡድን ወክለው እያሉ የታሰሩ አድርጎ ለማቅረብ የሚደረግ ሙከራ ካልሆነ በስተቀር ፖሊስ ሰዎችን ስላሰቡ፣ ስለተናገሩ የፖለቲካ አቋም ስለያዙ የሚያስርበት በዚህ አይነት መንገድ ማስረው የሚያስጠይቅበት ሁኔታ የለም። ጠቅላይ ሚኒስትር ኃይለማርያም ደሳሌ ለፓርላማ ባቀረቡት ሪፖርት በአጠቃላይ ለተፈጠሩት ነገሮች ጣታችንን ወደ ሌላ ሰው አንቀስርም፣ ችግሩ ያለው እኛ ጋር ነው፣ ችግሩ የኪራይ ሰብሳቢነት ችግር ነው፣ ችግሩ የመልካም አስተዳደር ችግር ነው ብለዋል። እና ደቡብ ክልልም አንዱ የኢትዮጵያ አካል ነው፣ የፓርላማውም አካል ነው አሁን እርሶ እየነገሩኝ ያለው ደግሞ ደቡብ ክልል ምንም ችግር የለም፣ ሁሉም ሰላም ነው እያሉ ነው እና ይህን አይቀበሉትም ማለት ነው። የትኛውን እርሳቸው ውስጣችን ችግር አለ ያሉትን እርሶ እኛ ጋር ችግር የለም እያሉ ነው። በጣም ይሄ ክሊር አይደለም። ግን አጠቃላይ መንግስት በልማት ላይ በሀገር ግንባታ ላይ መንግስት የሚሰራቸው ስራዎች አሉ። ሁሉም በመንግስት ስር የተቋቋሙ ተቋማት አገልግሎት የሚሰጡ ነው። አገልግሎት በሚሰጡበት ጊዜ በአገልግሎት ተቀባይ ህዝብና በአገልግሎት ሰጪው የመንግስት ተቋማት መካከል አገልግሎቶች ሁሉ የተቀመጠላቸው ስታንዳርድ፣ ጥራት፣ የሚፈጀው ጊዜ ከልማት አንጻር ከፍታ አንጻር እነዚህ ስራዎች ላይ የሚታዩ ጉድለቶችን እኛ ሁል ጊዜ የመልካም አስተዳደር ጉድለት ናቸው ብለን ነው የምንወስደው። ይሄ የመልካም አስተዳደር ጉድለት ደግሞ በመንግስት ተቋማት ውስጥ እንዳሉ፣ በሌሎችም አካባቢዎች እንዳሉ በእኛ ክልልም አሉ። እነዚህ የመልካም አስተዳደር ችግሮች በየደረጃ የሚፈቱበትን ስርዓት አስቀምጠው ነው መንግስት የሚሰራው። ተቋማት የራሳቸውን ጉድለት ያያሉ። ምንድን ነው ለመስቀቅዳቸው ውስጥ ያስቀመጡት አገልግሎት ይሄ አገልግሎት በጊዜ በጥራት፣ በሚፈለገው መንገድ ይፈጸማል አይፈጸምም? ሰራተኞች በዚህ አይነት መንገድ ለህዝቡ አገልግሎቱን ይሰጥ? ይሄ ሁሉ ጊዜም በተቋማት ውስጥ እየተፈተሸ እየተገመገመ ማስተካከያ እየተደረገ የሚቀመጥ ነው። ይሄ የመልካም አስተዳደር ጉዳዮች ላይ የሚታይ ችግሮችን አንደኛ ቀድመን ከህዝቡ ጋር እንወያያለን። ወርደን ምንድን ነው አገልግሎት አሰጣጡ ላይ ህዝቡ የሰጣቸው ነገሮች ይዘን ደግሞ ተቋሞች በዚህ መሰረት የአገልግሎት አሰጣጡ ችግር የሚታይባቸው ሰዎችም ቡድኖችም በዚያ ዘርፍ ውስጥ የሚንቀሳቀሱ አካላትን የራሳቸውን ስራ የሚፈትሹበት ሁኔታ አለ። በዚህ መንገድ መንግስት የመልካም አስተዳደር ጉድለት አለ የሚለው የሆነን አካባቢ የለየ ሳይሆን ሁሉም ጋለ የትኛውም ሰክተር ላይ የሚታይ ነው። በዚህ መንገድ ነው ነው። አቶ ያሬድ ኃይለማርያም በቤልጂየም ብራስልስ ነዋሪ ናቸው። ከኢትዮጵያ ከመውጣታቸው በፊት ለስምንት አመታት ያህል በኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ እንደ ዋና መርማሪ ሆነው በመላው ኢትዮጵያ የተፈጸሙ የሰብአዊ መብት ጥሰቶችን እየተመለከቱ ይሰሩ ነበር እያጣሩ ሪፖርት ከሚያቀርቡባቸው አካባቢዎች አንዱም በደቡብ ኦሞ ዞን ይፈጸማሉ የተባሉ የመብት ጥሰቶች ናቸው። አቶ ያሬድ አሁንም በሕግ ሙያ ከሰብአዊ መብት ጉዳይ ጋር በተያያዘ ይሰራሉ። መቀመጫውን ጄኔቫ ያደረገ አሶሲሽን ፎር ሁማን ራይትስ ኢን ኢትዮጵያ የተባለ ድርጅትን በዳይሬክተርነት ይመራሉ። ሰሞኑን በደቡብ ኦሞ ዞን ስር ካሉ የብሔረሰብ አባላት ውስጥ በአንደኛው ላይ ተፈጽሟል ስለተባለው የመብት ጥሰት ጠይቀናቸው ነበር። በዚህ አካባቢ የቆየ ችግር እንዳለ ይናገራሉ። ለረጅም ጊዜ የቆየ ችግር የነበረው እኔም ቦታው ድረስ የሄድኩበት አጋጣሚ አለ። በግጦሽ መሬት እና ደግሞ እዛ አካባቢ አንዳንዱ ቦታ ላይ ደግሞ በዚህ በዲማ መስመር ወደ ውስጥ ገባ ብሎ ወርቅ የማውጣት ስራ ላይ ማዕድን የማውጣት ስራ ላይ ተሰ ማሩ ድርጅቶች ስለነበሩ በእነዚህ ድርጅቶች እና አካባቢው ላይ ባሉ እነዚህ በሱርማ እና በዲዚ ማህበረሰቦች ላይ ትልቅ የሚፈጠር ችግር ነበር። ከቀያቸው የማፈናቀል የሚኖሩበትን አካባቢ ለእርሻ ቦታ አሳልፎ መስጠት እነዚህ ሰዎች ደግሞ ለፍትህ ስርዓቱም ሩቅ ናቸው። የህግ አገልግሎት አያገኙም። ፍርድ ቤት ሄደው ጉዳያቸውን ለማስፈጸም አቅሙንም መንገዱንም በተደራጀ መንገድ መብታቸውንም የሚያስጠብቅላቸው ምንም አካል ስለሌለ ብዙ ጊዜ ወደ ግጭት ነበር የሚገባውና አሁንም በዚህ በተከሰተው አሁን በምናየው ፎቶ ዙሪያ የሚነስ የተነሱት ነገሮች በዚህ በኦሞ ቫሊ አካባቢ መሬታቸውን ስኳር ምርት ለሸንኮራ አገዳ መትኪያ ቦታ ወስደውባቸው ያንን በመቃወም ሪዚስታንስ ወይም የተቃውሞ ምልክት ያሳዩትን ሰዎች ነው። በዚህ መንገድ አስረው በሚያሰቅቅ ሁኔታ ግማሾቹ ፊታቸው ላይ እንደሚታየው ተደብድበዋል። አንገትና እጃቸው እየተጣመረ ታስሮ በቃጫ እንዲህ አይነት ስቃይ ሲደርስባቸው የሚታየው እንግዲህ እንደ በእኔ እስካሁን ባለኝ መረጃ ለምን የመንግስትን የልማት ፖሊሲ ተቃወማችሁ የሚል እንደሆነና መሬታችን ለምን ለሌሎች አካላት ተሰጠ የሚለውን ጥያቄ ለምን ተፈናቀልን ለሚለው የመብት ጥያቄ የተሰጠ ምላሽ ይመስለኛል። ግን በጉዳዩ ላይ ተጨማሪ ምርመራ ማካሄድ ያስፈልጋል። እንደምታውቁት የሰብአዊ መብት ድርጅቶች ጋዜጠኞች እንደልባቸው ተንቀሳቅሰው ኢትዮጵያ ውስጥ የማጣራት እንዲህ አይነት ነገሮች ሲከሰቱ ምርመራ ለማካሄድ መረጃ ለመሰብሰብ የማይችሉበት ሁኔታ ነው ያለው በብዙ መልኩ። ግን በዚህ ሁሉ ገደቡም ውስጥ መረጃዎች ለማግኘት እየጣርን ነው። በዚህ አካባቢ እንዲህ ያሉ የመብት ጥሰቶች የተለመዱ እንደሆኑ የቀደሙ ሪፖርቶቻቸውንና ልምዳቸውን እያጣቀሱ የሚናገሩት አቶ ያሬድ እነዚህን የማህበረሰብ ክፍሎች እርስ በርስ የሚያጋጫቸውም ሆነ ለእንዲህ ያለ የመብት ጥሰት የሚያጋልጣቸው አካባቢው ላይ ያለው የመንግስት ፖሊሲ ድክመት እንደሆነ ይናገራሉ። የቱንም ያህል ወንጀል ቢሰሩ በዚህ ሁኔታ መያዛቸው ለተጣሰው መብታቸው ማሳያ ነው ይላሉ። የአንድ የክልሉ የፖሊስ መኪና ላይ ተጭነው የታጠቁ ሰዎች አይደሉም። እዛ ይልቅ የታጠቁትም ተደራጅተውም የሚታዩት የመንግስት ህግ አስከባሪ ተብለው እዛ ቦታ ላይ ያሉት ሰዎች ናቸው። እና እነዚህ ሰዎች እንደው ባይታሰሩም እንኳን እኮ በዚህ በመንግስት ደረጃ የተረሱ አካባቢ ሰዎች መሆናቸውን የምታየው እንደው ተክለ ሰውነታቸው እንደ ባይታሰሩም ያለ ልብስ ያለ ምን ሰው እንዲህ አይነት ከሰው ተራ እስከሚወጣበት ደረጃ ድረስ በዚህ ዘመን መሀል ኢትዮጵያን በህንጻ እያሸበረቅን ኢትዮጵያ አድጋለች የሚባለው እነዚህ ሰዎች ሁሉ ተረስተው ነው። ያም ይሁን ግን እነዚህ ሰዎች እዛ ላይ እንደምታዩ፣ እንደው ምንም አይነት ሪዚስተንስ፣ ምንም አይነት ለህግ አንገዛም የሚል ትንቅንቅ ውስጥ እንኳን ቢገቡ በዛ ደረጃ የተያዙን ሰዎች አንገታቸውን በቃጫ ማሰር፣ እጅ እግራቸውን አቆላልፎ ማሰር በምንም መንገድ ከህግ ለህግ አልገዛ ያለን ሰው እንኳን ወደ ስርዓት ለማምጣት ከሚታሰበው በላይ ነው። በፎቶግራፉ ላይ የታየው የእስረኞቹ አያያዝ ዓለም በተቀየረችበት ለሰብአዊ መብቶች ትኩረት በሰጠችበት በዚህ ዘመን እጅግ ብዙ በመቶ ዓመታት ወደኋላ ኋላ አፍሪካውያን ወንድምህቶቻችን ያለ ፍላጎታቸው እጅና እግራቸው ታስሮ እየተሰቃዩ ወደ ሌላው ዓለም በባህርነት ይሸጡበት የነበረበትን ዘመን ነው የሚያሳየው እንጂ ዓለም ተለውጦ የሰብአዊ መብት ድንጋጌዎች ከወጡ በኋላ የሰው ልጅ በእንዲህ ያለ መንገድ ተይዞ ይታያል ማለት በጣም ማሰብ ይከብዳል እና ኢትዮጵያ በህገ መንግስቱም ጭምር አብዛኛዎቹ የሰብአዊ መብት ድንጋጌዎች በግልጽ ተቀምጠዋል። የአንድ ሰው ምንም አይነት እንደ የመጨረሻ ከባድ የሚባለውን ወንጀል እንኳን እንደው ሽብርተኛ ነው እንግዲህ አሁን በዓለም አቀፍ ደረጃም ትልቅ ወንጀል ተደርጎ እየታየ ያለው ሽብርተኝነት ነው። እዛ ደረጃም ደርሷል የሚባል ሰው እንኳን ሲያዝ በሕግ የተቀመጡ ለአንድ እስረኛ ለአንድ ተጠርጥሮ ለሚያዝ ሰው የተቀመጡ ሰው የሚያዝበት የሕግ አግባብ አለ እና ከዛ ጋር እንደው በንጽጽርም የሚቀመጥ ምንም ነገር በጣም ይሄ ለመግለጽ ከሚያስቸግረው ውጪ ነው። በእርግጥ በሁለት መንገድ ብዙ አይገርምም። እኔ እንደ ሰብአዊ መብት መርማሪ ከዚህም የከፉ በጣም በጣም ዘግናኝ ነገሮች በየእስር ቤቱ እስረኞች ላይ ይፈጸማል። በየመንገዱ ኢትዮጵያ ውስጥ ብዙ ዘግናኝ ነገሮች ይፈጸማሉና ይሄ የዛ አካል ነው። ግን በጥቅሉ ኢትዮጵያ በዓለም አቀፍ ደረጃ የተጣለባትን ግዴታ በምን ያህል ርቀት ለማስከበርም ይሁን ግዴታዋን ለመጠበቅ የተቸገረችበት ደረጃ ላይ ያለች መሆኑን ነው የሚያሳይ። ኮሚሽነር ፍስሐ ጋረደውና አቶ ያሬድ ኃይለማርያም ለሰጡኝ ማብራሪያ በአድማጮች ስም አመሰግናለሁ።